ኢትዮጵያ፣ ግብጽና ሱዳን ኮንጎ ኪንሻሳ ላይ ያካሄዱትንና ያለ ስምምነት የተበተነውን የሶስትዮሽ ድርድር አስመልክቶ አዲስ አበባ ላይ የሰጡትን መግለጫ የተከታተለችው ጸሐይ ዳምጠው ዝርዝር አላት። ኢትዮጵያ ሱዳንና ግብጽ ከመጋቢት 25 እስከ መጋቢት 28 2013 ዓ ምት የዘለቀ የሶስትዮሽ ድርድር ኮንጎ ዲሞክራቲክ ሪፓብሊክ ዋና ከተማ ክንሻሳ ላይ ያካሄዱት ድርድር ያለ ስምምነት ተበትኗል። በድርድሩ ላይ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተገኝቶ በመክፈቻ ስነስርዓት ላይ የኢትዮጵያን አቋም መግለጻቸውን የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ተናግረዋል ከዚህ ሊጠቀሱ ሉት ዋና ዋና አንኳር ጉዳዮች ኢትዮጵያ ድርድሩን ቶሎ እንዲቀጥል እንዲጠናቀቅም ዚህም ብርቱ ጥረት እንደምታደርግ ገልጸዋል። ኢትዮጵያ የአባይን ውሃ በምትጠቀምበት ጊዜ ምክንያታዊ እና ፍትሐዊ በሆነ መንገድ የምትጠቀም መሆኑም፣ ግድቡ የሕዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለቀጠናው አጠቃላይ ትልቅ የጋራ የልማት እድል የሚከፍትና ትብብርን ማዕከል አድርጎ ብዙ ነገሮች በዚያ ዙሪያ መስራት የሚቻልበት መሆኑን ነገር ግን ውጤት ላይ ለመድረስ ብቸኛ ተጠቃሚነትና የዛን አስተሳሰብ ይዞ መሄድ ወደ ውጤት ሊያመጣ ስለማይችል፣ ይሄ አስተሳሰብ ሊሰራ ስለማይችል አገራቱ በትብብርና ሁሉም አሸናፊ ሊሆን በሚያስችሉ ሀሳቦች ላይ መሰረት በማድረግ ድርድራችንን ኢን ጉድ ፌዝ ማካሄድ እንደሚገባን ግልጽ አድርገዋል። ኢትዮጵያ ወደ መድረኩ ይዛ የቀረበቻቸው ግልጽ ሀሳቦችን በተመለከተም እንደዚሁ ማብራሪያችንን አቅርበዋል። በአጭር ጊዜ መረጃና ዳታ የጋራ ልውውጥ ማድረግ በተለይም ለሁለተኛው ሙሌት የሚጠቅሙ የመረጃ ልውውጥ ማድረግ እንደሚጠቅም ይህንንም የኢትዮጵያን ዝግጁነት ግልጽ አድርገዋል። ነገር ግን ሙሌቱ ከምንም ኮንዲሽን ጋር እንደማይገናኝም እንደዚሁ ግልጽ ተደርጓል። በድርድሩ ወቅት ሱዳንና ግብጽ የድርድሩን ጭብጥ ወደ ጎን ትተው የድርድር ሂደቱን ወደ ኋላ የመመለስ አቅጣጫ ሲከተሉ ነበር ሲሉ ዶክተር ስለሺ ሁለቱን ወገኖች ተችቷል። ወደ ይዘት ሳንገባ እንደተለመደው በሁለቱ አገሮች የማጓተት ማጓተት ስትራቴጂ ሰፊ ጊዜ እንድናጠፋ ሆኗል። ለዚህም ምክንያቶቹ በሱዳን በኩል የቀረቡት ሀሳቦች ወደ አቋምንበት አርቲክሎች ከመመለስ ፋንታ አዳዲስ ሀሳቦች ብለው ያቀረቡትን የእኛ ኮንቴንት ላይ እና ድርድሩ እንዲቋጭ የሚያስችሉ መተማመን የሚያመጡ ሀሳቦችን ነው እንደገና መጽንኦት የሰጠ ነው። በእነሱ በኩል አንዱ የድርድሩን ፎርማት መለወጥ ነበር አቅደው የመጡት ከአፍሪካ ህብረት። ሁለተኛው ጉዳይ ፎርማቱ በሚለወጥበት ጊዜ የአፍሪካ ህብረት በነጻነት ጉዳዩን ለመምራት እንዳይችልና የተሰጠውን ኃላፊነት በሚያኮስስ መልኩ ሌሎች ተዋናዮች ይህን ጉዳይ አብረውን እንዲመሩ የሚል አይነት ሀሳብ ያካተተ ነበር። ሌላኛው ሀሳብ ዋናዋን ዋን የአፍሪካ ኦብዘርቨር ደቡብ አፍሪካን የዘነጋና እንድትወጣ የሚመስል ሀሳብ ያቀረቡበት ነበር። ይሄ በማድረግ ሊቀመንበሩ ጋር ሌሎችም ድርድሩን እንዲመሩ የሚል ሀሳቦች ስለነበሩ፣ ከዚህም ባሻገር በሱዳን በኩል ሚዲዬሽን የሚባል ነጥብ አንስተዋል። ቀደም ብሎም በሚዲያ ይሰሙ የነበሩ እዚም መድረክ ላይ ሚዲዬሽን የሚል ቃል ለመጠቀም ሞክረዋል። ሚዲዬሽን በድርድራችን ሩልስ ኦፍ ኢንጌጅመንት የምንከተለው ሂደት ነን አድቨርሰሪያ የሆነ ወደ ግጭት የማያመራ ና ጉድ ፌዝ የምንደራደርበት እንጂ ሌሎቹን አርቲክል አስርን የሚከተል መንገድ እንዳልሆነ ግልጽ ነው። ወደ ዋናው ውይይት ስንገባ እነኚህ ነገሮች ላይ በስፋት መወያያት ግድ ነበር። ግብጽም ሀሳቧን በወቀሳ ነው የጀመረችው ያሉት ዶክተር ስለሺ ኢትዮጵያ በሁለቱ ሀገሮች በተነሱት ሀሳቦች ላይ የነበራትን አቋምም ተንትነዋል። በግብፅም በኩል መነሻው ላይ ብዙ ወቀሳ ያዘሉ መልእክቶች ቢያስተላልፉም ሱዳን የምትለውን ሀሳብ የመደገፍ እና ትክክል መሆኑን በመግለጽ ነበር የተጀመረው እና በነኚህ ዙሪያ እንግዲህ ሰፊ ድርድር አድርገናል። የታዛቢዎችን ጉዳይ፣ ሚዲሽን የሚባለውን ጉዳይ፣ የሊቀመንበሩ ሚና እንዴት ሊሆን እንደሚችል ከብዙ ድርድር በኋላ አንደኛ እነኚህ ኦብዘርቨር ብለን የሰየም ናቸው ተቋማት የሚሆኑ ሀገራት ባሉበት እንዲቀጥሉ የኢትዮጵያ ጽኑ እምነት ነው። ስለዚህ ደቡብ አፍሪካንም ጨምሮ አሜሪካና የአውሮፓ ህብረት በታዛቢነት ሚናቸው እንዲቀጥሉ፣ እነኚህ ታዛቢዎች ሚናቸው ኢንሃንስድ መሆን እንደሚችል ይሄም የሚሆንበት አካሄድ ከሊቀመንበሩ ጋር እኩል ቁጭ ብለው ፋሲሊቴተርስ ሳይሆኑ ምክንያቱም እነኚህን ታዛቢዎች የመረጥናቸው አገራቱ ናቸው እንጂ ፕሬዚዳንቱ አልሰየማቸው ወይም የአፍሪካ ህብረት አልሰየምም። ሶስቱ ሉዓላዊ ሀገሮች መርጠዋቸው ተስማምተው የያዟቸው። ይሄ ፕሮሰስም ባህል ደርሶ የሚለዋወጥ ከሆነ ኮንሲስተንሲም ስለማይኖረው ሶስቱ ሀገሮች እንዲቀጥሉ የሚለውን እንድንስማማ ማድረግ ችለናል። የአፍሪካን ኦውንድ ፕሮሰስ የኤዩ ፕሮሰስን መምራት ያለባቸው በሙሉ ነጻነት፣ የአፍሪካ የህብረቱ ሊቀመንበር እሳቸው በሚሰይሟቸው የውጭ ጉዳይ ሚኒስትሪያቸው በኩል ድርድሩ እንዲቀጥል የሚል አቋም ይዘን የህብረቱን ማዕቀፍ ሙሉ በሙሉ በሚያስከብር መልኩ እንዲከናወን ብርቱ ክርክሮች ነበሩ። ሚኒስትሩ አክሎ ታዛቢዎች በድርድር ጣልቃ ሳይገቡ የታዛቢነት ሚናቸውን ለሁሉም ተደራዳሪዎች ጠቃሚ በሆነ መንገድ ሦስቱ ሀገሮች መስማማታቸውን ገልጿል። ኢትዮጵያ በአፍሪካ ህብረት በኩል የሚደረገው ድርድር እንዲቀጥል ጽኑ ፍላጎት እንዳላትም በድጋሚ አረጋግጣለች ነው ያሉት ሚኒስትሩ። ሁለተኛ ዙር የውሃ ሙሌትም በተቀመጠው ጊዜ እንደሚከናወን ነው ዶክተር ስልሽ የገለጹት። የሙሌት እስኬጁል በተያዘለት ቀጠሮ ይሞላል። ምክንያቱም በመሰረታዊነት ያሞላሉ ሂደት በመጠን መቼ እንደሚደረግ በምን ያህል ጊዜ መጠኑ 13.5 ሆኖ በሁለተኛው የሙሌት ዓመት እንደሚካሄድ ይሄ ደግሞ የሚገናኘው በአብዛኛው ከኮንስትራክሽን ሂደቱ ጋር ነው እንጂ ኮንስትሬንት የሌለበት መሆኑ ቀደም ብለን ሰፊ ድርድር ባረግንባቸው ወራትና ዓመታት ስምምነት የተደረሰበት የጋራ የሆነ የሶስታችንም ዶክመንት ውስጥ የሚገኝ የሙሊት ስርዓት ስቴጅ ቤዝድ ፊሊንግ መጠኑም በአግባቡ የሚታወቅ ሙሌቱም ደግሞ በበጋ ሳይሆን፣ ሙሌት በበጋ አይደረግም። ዝናብ በከፍተኛ ደረጃ ባለበትና ወንዞች ሙሉ በሆኑበት ወቅት ከሐምሌ እስከ መስከረም ባሉ ጊዜያት ውስጥ የሚደረግ መሆኑ ከዛ የሚለውጥ ምንም አዲስ ሀሳብ የለም። ስለዚህ በዚሁ መሰረት የሚከናወን ነው የሚሆነው። ከዚህ አስቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አባይ ድንበር ተሻጋሪ ሀብት እንደመሆኑ የተፋሰሱ ሀገራት ፍትሐዊና ምክንያታዊ መሪን መሰረት ባደረገ አኳን የመጠቀም መብት እንዳላቸው አመልክቷል። በመሆኑ በተፋሰሱ ላይ የሰፈኑ የታችኛው ተፋሰስ ሀገራት ብቸኛ ተጠቃሚነትን የማስቀጠል ፍላጎት መቀየር ያለበትና በትብብርና በመግባባት ሊወሰን እንደሚገባም አስታውቋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በሰጡት አስተያየት የህዳሴ ግድብ የትብብር ዕድልን የፈጠረ ሀገራዊ ፕሮጀክት በመሆኑ በድርድር ሂደቱ የተደረሱ የአቋም መቀራረቦችን ከዳር ማድረስ ይገባል ብለው ነበር። ሀገራት የሚያደርጉትን የሶስትዮሽ ድርድር በስምንት ሳምንታት እንዲጠናቀቅ ነው የታሰበው። ቀጣዩ ድርድርም የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት በሚሰጡት አቅጣጫ ይወሰናል ተብሏል። ለአሜሪካ ድምጽ ጸሐይ ዳምጦ ከአዲስ አበባ ወደ ተከታዩና ከዚህ ጋር ወደ ተያያዘው ዘገባ እናልፋለን። በኢትዮጵያ በሱዳንና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበር ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሺ ትዝብቷን ዘግባለች። በሶስቱም ወገኖች የተንጸባረቀው የመወነጃጀል ስሜት መሆኑንም የሰጧቸው መግለጫዎች ያሳያሉ። በአባይ ውሃ ምክንያት በአካባቢው የግጭት ስጋት ያየለ ሲሆን የተባበሩት መንግስታት ድርጅት ግን ወገኖቹ ልዩነቶቻቸውን በማቻቻልና በመተባበር መንፈስ መነጋገራቸውን እንዲቀጥሉ አሳስቧል። ከአናስታሲ ጋር ካደረገው አጭር ምልልስና ከሌሎችም ምንጮች ያገኛቸውን መረጃዎች አካቶ ሰለሞን አባተ ተከታዩን አጠናቅሯል። የኪንሻሳው ድርድር ገና ከመጀመሩ ከተደናቀፈ በኋላ በሁሉም ልዑካን ላይ ይነበብ የነበረው የብስጭት የንዴትና የቁጣ ስሜት እንደነበረ ሂደቱን ለመከታተል እዚያው የተገኘችው አናስታሲያ ቱዲየሺ አጫውታኛለች። እንዲያውም የውጭ ጉዳይ ሚኒስትሯ ማሪን ቱምባ ንዜዛ የመዝጊያውን ንግግራቸውን ያደረጉት ከልዑካኑ አንዱም ባልተገኘበት ብቻቸውን ሆነው እንደነበረ ነግራኛለች። ዱሪንግ ሆል ፕሮሰስ ንግ ትራንስፓየርድ ድርድሮቹን እየተከታተልኩ ነበር። ልነግርህ የምችለው በሙሉ ሂደት ውስጥ ምንም የተገኘ ነገር አለመኖሩን ነው። ምን እንደተፈጠረ እንኳን ከተሳታፊዎቹ አንዳቸውም ምንም ማለት አይፈልጉም። የኮንጎ የውጭ ጉዳይ ሚኒስትር ማሪ ንቱምባ ንዜዛ ንግግር ሳያደርጉ እንኳን መገኘት አልፈለጉም። ጨርሶ የመግባባት ነጥብ ላይ መድረስ አልቻሉም። በመሆኑም የአዲስ ምዕራፍ መክፈቻ ሊሆን ይችላል የሚል ተስፋ ተጥሎበት የነበረው የኪንሻሳ ድርድር ተደናቀፈ። አልንቀሳቀስ ያለውን ሂደት ወደፊት ለማራመድ የተደረጉት ጥረቶች በግልጽ ከሽፈዋል። ግብፅም ሱዳንም ጣቶቻቸውን ወደ ኢትዮጵያ እየቀሰሩ ነው። ግብፅ ግድቡ በአባይ ውሃ ፍሰት ላይ አደጋ ይደቅናል ትላለች። ሱዳን ደግሞ የግድቡ ደህንነት ወደ ራሷ ግድቦችና የውሃ ጣቢያዎች የሚፈሰብ ውሃ መጠን ጉዳይ እንደሚያሰጋት ትናገራለች። በሌላ በኩል ደግሞ ኢትዮጵያ ይዘው ለሚቀርቧቸው ምንም ሐሳቦች ዝግናት ስትል ግብጽ እንደምትከስ አናስታሲያ ጠቁማለች። ለመሆኑ ወገኖቹን ይህንን ያህል አይሎ ወደ አንድ ሐሳብና ስምምነት እንዳይደርሱ ድርድሮቹም እንዲስተጓጎሉ ያደረገ የጎላ ነጥብ ቢኖር ይሆን አናስታሲያ? አንድ ልነግርህ የምችለው ነጥብ ቢኖር በአፍሪካ ህብረት መሪነት እየተካሄዱ ወዳሉት ንግግሮች ዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ድርጅት በአደራዳሪነት እንዲቀላቀሉ ሱዳን ያቀረበችውና ግብጽ የደገፈችው ሀሳብ ነው። ይህ ጉዳይ ድርድሩ አንዳች ቦታ ላይ ተሰንቅሮ እንዲቆም ያደረገው ይመስለኛል። ኢትዮጵያ ሀሳቡን ተቃውማለች። በዚህም ምክንያት የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያን በቅንነት መንፈስ መጉደል ሲከሱ ተሰምተዋል። ሱዳን ደግሞ ኢትዮጵያ በግድቡ ላይ እያደረገች ያለችው የተናጠል እንቅስቃሴ የዓለም አቀፍ ድንጋጌዎች ግልጽ ጥሰት ነው ብላለች። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንት ፌሊክስ አንቷን ቺሴኬዲ የድርድሩን መድረክ ሲከፍቱ ባስተላለፉት መልእክት ይህ ጉባኤ መሰናክሎችን ሁሉ ለመሻገር ሁሉም ተሳታፊዎች ቁርጠኝነትና ብርታት ካሳዩ ታላቅ መድረክ እጅግ ጠቃሚ እርምጃ ሊሆን እንደሚችል አሳስበዋል። አናስታሲያ የፕሬዝደንቱ ዋና ዋና መልእክቶች ያለቻቸውን እንዲህ ነቃቅሳለች። ፕሬዚዳንት ቺሴኬዲ እያራመዱት ያለው የመጀመሪያው ነጥብ ለአፍሪካ ሀገሮች አፍሪካዊ መፍትሄ የማፈላለግን አስፈላጊነት ነው። La poursuite des négociations tripartites à Kinshasa a cet avantage de pouvoir sortir ces négociations du virtuel pour le présentiel physique. ሁለተኛው ነጥብ በኮቪድ ገደቦች ምክንያት ተራርቀው የነበሩት ተደራዳሪዎች በአንድ መድረክ በግንባር የመገናኘታቸው አስፈላጊነት ጉዳይ ነበር። ለሳቸው ሦስተኛው ነጥብ ከዚህ ስብሰባ በኋላ የቆመው ግንኙነት ተንቀሳቅሶ አዲስ ሕይወት ይዘራል፣ አዳዲስ የድርድሮችና የውይይቶች መስመሮች ይከፈታሉ የሚል ተስፋና እምነት የተንጸባረቀበት ነበር ይህ ኪሴዲ በቀዳሚነት ያነሱት ነጥብ ለአፍሪካ ችግሮች አፍሪካዊ መፍትሄ የመሻት አስፈላጊነት መሆኑ የኢትዮጵያን አቋም የሚያጠናክር ይመስላል። ግብፅና ሱዳን የአህጉራዊውን ህብረት ሊቀመንበር መልእክት አልተጋሩም ወይም አልተቀበሉም ማለት ይሆን ከግብፅ አመለካከት እንደምረዳው ግብፃውያኑ የሚፈልጉት በአፍሪካውያን ፖለቲከኞች ብቻ ከሚመራ ተጨማሪ አደራዳሪዎች እንዲገቡ ነው። ይህን አቋማቸውን ሁለቱም ሱዳንም ግብፅም ግልጽ አድርገዋል። ኢትዮጵያ ደግሞ ሀሳቡን ሙሉ በሙሉ እየተቃወመች ነው። ኮንጎ የወቅቱ የአፍሪካ ህብረት ሊቀመንበር በመሆኗ እነዚህን ድርድሮች የመምራት ኃላፊነት ቢወድቅባትም፣ በሌላ በኩል ደግሞ የናይል ተፋሰስ ሀገሮች አባል ናት። የናይል ጅረት ጉዳይ በቀጥታ ይመለከታታል። ምናልባት ይህ ጉዳይ የጥቅም ግጭት ጥያቄ አስነስቶ ይሆን? በፍጹም። ካነጋገርኳቸው እጅግ የቅርብ ታዛቢዎች መካከል ማንም ይህን ጉዳይ ያነሳ የለም። ይልቅ በቅሬታ መልክ የሰማሁት ነገር ቢኖር ኮንጎ ዲሞክራሲያዊት ሪፐብሊክ እነዚህን ድርድሮች ለመምራት በበቂ ሁኔታ አልተዘጋጀችም የሚል ነው። ምናልባት ምናልባት ለዚህ ድርድር መፍረስ ይህ የኮንጎ ያለመዘጋጀት የተወሰነ ድርሻ ይኖረው ይሆን ብለው የጠየቁ ታዛቢዎችን መስማቷንም ኪንሻሳ ላይ የድርድሩን ሂደት ስትከታተል የነበረችው ባልደረባዬ አናስታሲ ቱዲሺ ነግራኛለች። ያኮራረፉት ልዑካን ወደ የፊ ናቸው ከተበተኑ በኋላ የውጭ ጉዳይ ሚኒስትሯን ቱምባን ዜዛ ለጋዜጠኞች ባነበቡት መግለጫ መሰረት በድርድሩ ላይ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም የሱዳንና የግብፅ አቻዎቻቸው ማርያም ሳዲቅ አልማህዲና ሳሜህ አሳን ሹቅሪ ተገኝተዋል። ስለ ኪንሻሳው የህዳሴ ግድብ ድርድር ያለ ስኬት መበተን ትናንት ተጠይቀው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ልዩነቶችን የማቻቻልንና የመተባበርን አስፈላጊነት በበቂ ሁኔታ ላጎላው አልችልም ብለዋል። የተጨበጠ ስምምነት ላይ ለመድረስ ወገኖቹ አበርትተው መጣራቸውን እንዲቀጥሉ የመንግስታቱ ድርጅት ጥሪ እንደሚያደርግ ዱያሪች አመልክተው በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ወገኖቹን እንደገና ለማገናኘት ፕሬዚደንት ቺሴኬዲ ስላደረጉት ጥረት አድናቆታቸውን ገልጸዋል። የወገኖቹን ጥረቶች ለመደገፍም የመንግስታቱ ድርጅት አሁንም ዝግጁ መሆኑን በድጋሚ እንደሚያረጋግጥ አስታውቀው፣ እኔ ይህን ልተው፣ አንተም ይህንን ተው የማለት አካሄድና የትብብርን አስፈላጊነት በድጋሚ አንስተው አሳስበዋል። ስምምነት ላይ ሳይደረስ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብፅ ፕሬዝደንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን በመሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት የአንድ ቢሊዮን ዶላር ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። በዛሬ ምንዛሬ ወደ አርባ አንድ ቢሊዮን ተኩል ብር መሆኑ ነው። የህዳሴ ግድብ ግንባታ መሰረት የተጣለበትን አስረኛ ዓመት አስመልክቶ ከአምስት ቀናት በፊት በትዊተር ገጻቸው ላይ መልእክት ያሰፈሩት የኢትዮጵያ ዋና ተደራዳሪ የሆኑት የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ የግድቡ ግንባታ 79 ከመቶ መጠናቀቁን ገልጸው ኢትዮጵያ ተፋሰሱን ፍትሐዊና ምክንያታዊ በሆነ መልኩ በጋራ ለመጠቀም አቋሟ የማይናወጽ ነው ብለዋል። እንግዲህ ይህ የህዳሴ ግድብ ጉዳይ መጻኢ ዕጣ ምን ይሆን? ለጊዜው ግልጽ ያለ መልስ የለም። ለማንኛውም የአፍሪካ ህብረቱ ሊቀመንበር ወገኖቹ እንደተገናኙ ባስተላለፉት መልእክት ለመላ አህጉሪቱ ሰላም መጠናከር እጅግ ቁልፍ የሆኑት ሦስቱ ወንድማማች ህዝቦች በታሪካቸው ውስጥ የአዲስ ትብብር ምዕራፍ ይከፍታሉ የሚል ተስፋ እንዳላቸው ተናግረው ነው መልእክታቸውን የቋጩት። ፀሐይ ዳምጦን ሰለሞን አባተንና እንዲሁም ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሽን እናመሰግናለን።